በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ ቅዳሜ ዕለት የቃና ዘገሊላን በዓል እያከበሩ በነበሩ ወጣቶችና በጸጥታ አስከባሪ ኃይሎች መካከል በተፈጠረ ግጭት የሰባት ሰዎች ሕይወት እንዳለፈና አስራ አምስት ሰዎች እንደተጎዱ የክልሉ የመንግስት ኃላፊዎች ይፋ አድርገዋል። አለመረጋጋቱ ትናንትም ቀጥሎ እንደዋለ ከአካባቢው እማኞች ለዶችቬሌ አመልክቷል። የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ትናንት ምሽት ከአማራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከአካባቢው ሽማግሌዎች ጋር በመሆን ወጣቶቹን እንዳወያዩ ተናግረዋል። በሚፈጠረው ግጭት የሰው ህይወት መጥፋት የለበትም ነው ያሉት። ችግሮች ቢኖሩ እንኳ ችግሮችን በውይይትና በመምከክር መፍታት ነው እንጂ ጉዳት የሚያደርስ በሰው ህይወትና በንብረት ላይ ጉዳት የሚያደርስ እንቅስቃሴ ለማንም አይበጅም፣ ለማንም አይጠቅምም እና ይህንን ተገንዝቦ ሰውም አስቀድሞ ሰላም የሚያናጉ ችግሮች እንዳይፈጠሩ መከላከል ይኖርበታል። ከመንግስትና ከፖለቲካ ኃይሎች ጋር ተባብሮ መስራት ይኖርበታል። ወጣቶቹ ካቀረቧቸው ጥያቄዎች አንዱ የመከላከያ ኃይል ከተማውን ለቆ እንዲወጣ የሚል እንደሆነ ይህንንም ጉዳይ ትናንት ከአቶ ገዱ ጋር መነጋገራቸውን ስሙ እንዳይጠቀስ የፈለገ የከተማው ነዋሪ ለዶችቤሌ ተናግረዋል። ወጣቶቹ ትናንት ከርዕሰ መስተዳደሩ ጋር ያደረጉትን ውይይት ተከትሎ የጸጥታ ሁኔታ ትንሽ እንደተረጋጋና እስከ ዛሬ ጠዋት የመረጋጋት ሁኔታዎች እንደሚታይም አይንማኙ ይናገራል። ትናንትና እንዲወጡ የክልል መስተዳደሩ መጥቶ ተነጋግረው ነበር። አሁን በገና ተላካዮቹ ተመልሰው ገብተዋል። ያለው ነገር የጥረት ላይ ነው አሁን ሽማግሌዎች የሁለቱም የእስልምናውም የክርስትናውም ሃይማኖት አባቶች አሁን ከአቶ ገዱ ጋር ውይይት ነበረ፣ እዛ ባህል አዳራሽ እና አሁን ወጣቱ እዛም እዚህም እንዳይገናኙ የማድረግ ስራ እየተሠራ ነው። መንገዶች ዝግ ናቸው። እዛ አካባቢ አሁን ሰዎች የምናውቃቸው ይ አሁን ደግሞ ረብሻው እየጀመረ ነው። አሁን ሰዎች የሆነ ሲዶ ከወልዲያ አርባ ኪሎ ሜትር አካባቢ ርቀት ላይ የሚገኝ ግለሰብ የህዝብ መጓጓዣ አገልግሎት እንደሌለ ይገልጻል። የወጣቶቹ ጥያቄን በተመለከተ ደግሞ እንዲህ ይላል። የትራንስፖርት አገልግሎት ምናምን የለም እሱ አቁማኔ እና ያው እዚያ ውስጥ ያሉ ቤተሰቦች ምናምን ትንሽ ተለያየት እና ያለ ነው። ያው በስልክ እንገናኛለን። ያው እነሱ እያሉ ያሉት እነዚህ አድማ በታኞች አሉ፣ ህዝቡ ይውጡልን፣ እነሱ አንፈልግም ምናምን ነው ሚሉት በዛሬ ዕለት ወጣቶቹ ከክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ከሀይማኖት ከሃይማኖት አባቶች ጋር በመሆን ሁኔታውን ለማረጋጋት ጥረት እያደረጉ መሆናቸውን የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ለዶቼ ቬሌ ተናግረዋል። ከዛ በሚደርሰኝ ኢንፎርሜሽን መሰረት ዋናው የህዝቡ ጥያቄ መከላከያ ከአካባቢያችን ይውጣ ነው። እንግዲህ ያም ሆነ ይህ አሁን ወልዲያ ላይ የተፈጸመው ነገር በእውነቱ በጣም በጣም በጣም የሚያሳዝን ነው። ምክንያቱም የሰው ሕይወት ጠፍቷል። የሰው ሕይወት ጠፍቶ አሁን የአማራው ክልል ፕሬዚዳንት የተናገሩት ይቅርታ ይደረግልን፣ ህን ሰው ገለ ይቅርታ ብትጠይቅ ምኑ ላይ ነው ጥቅሙ? ምክንያቱም ያ የሞተው ሰውዬ አይመለስም። የሰሜን ወሎ ዞን የጸጥታ ጉዳይ ኃላፊ አቶ አደራው ጸዳሉ ደግሞ ዛሬ በወጣቶችና በሃይማኖት አባቶች እንዲሁም ከአቶ ገዱ አንዳርጋቸው ጋር ውይይት ማካሄዳል ቸውን አረጋግጠዋል። እስካሁን የሞቱትን ሰዎች ቁጥር በተመለከተ ስናገሩ ገና ነው እሱ የህክምና መረጃ ውስር ይህን ያህል ተጎዳ ይህን ያህል ትን ያለ እሱን አላረጋገጥኩም ሳረጋግጥ ይገልጻል። በዶች ቬሌ የፌስቡክ ገጽ ላይ በወልዲያ ከተማ ሆነ በአቅራቢያው የሚገኙ ሰዎች ያለውን ሁኔታ እንዲያጋሩም በጠየቅ ነው መሰረት ሙሴ በእምነቱ የሚል የፌስቡክ ስም የያዘ ግለሰብ ሰበር መረጃ ከወልዲያ በሚል በላኩልን አስተያየት ትናንት ህዝቡ መከላከያ ሰራዊቱን ከወልዲያ አስወጥቶ ተቆጣጥሯት ነበር። አሁን ግን መከላከያ ሰራዊቱ ኃይል ጨምሮ ገብቷል። ግን ቢገባም ህዝቡን አልቻለውም እና አሁን ያሉት አውራ ጎዳና አካባቢ ነው ብለዋል። አሹ ኃይሉ የተባሉት ደግሞ ዛሬ የሶስት ሰዎች የቀብር ስነ ስርዓት ይደረጋል ተብሎ ይጠበቃል። የሐዘን ድባብ ላይ እንገኛለን።